ይህ የአሜሪካ ድምፅ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 21 ቀን 2014 ዓ ም ዝግጅታችን ጀመረ። ዳግም የተቀሰቀሰው የሰሜን ኢትዮጵያ ጦርነትና የኢትዮጵያውያን አስተያየት ስንጠብቅ የነበረው የተጀመረ የሚመስለው የእርቅ ድርድር በቅድመ ሁኔታዎች ላይ አተኩሮ የነበረው ውይይት ወደ ተሻለ ፍሬያማ ሁኔታ ይመጣል የሚል ተስፋ ሰምቀን ነበር እና ይሄን ሰሞን ይሄን ሶስት አራት ቀን ከሁለቱም አቅጣጫ የሚሰሙት ነገሮች ያስፈሩ ነበር። እንግዲህ ከጦርነቱ ጋር የተያያዘና የጦር ህጎችን የጣሱ ድርጊቶች ተፈጸመዋል እና አሁንም እንግዲህ ቀደም ብላችሁ የሰማችኋቸው የኢትዮጵያ የሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬል ኃይለማርያም ሲሆኑ፣ ተከትሎ የሰማችሁት ደግሞ የአምነስቲ ኢንተርናሽናል የአፍሪካ እንዳጥኚ የሆኑት አቶ ፍስሃ ተክሌን ነው ዳግም የተቀሰቀሰው ጦርነት በኢትዮጵያና በኢትዮጵያ ላይ የሚያስከትለውን ስጋት አጋርተውናል የአዲስ አበባ ነዋሪዎችንም አስተያየት ጠይቀናል ሙሉውን ዘገባ ከዜናው በኋላ ታደምጣላችሁ ጤና ስጥልኝ ክብራትና ክብራን እንደምናመሻችሁ እንደምናውላችሁ ዛሬ ቅዳሜ ነሐሴ 21 2014 ዓ ም ነው አስተናጋጃችሁ እንግዲ ወልዴ ነኝ። የፕሮግራሙ አዘጋጅ ጽዮን ግርማናት ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን የምሽቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ በትግራይ ክልል በሚገኝ የመዋለ ሕፃናት ላይ ተፈጽሟል የተባለና ሁለት ሕጻናትን ጨምሮ አራት ሰዎች መገደላቸው የተነገረበትን የአየር ጥቃት ማውገዙን የዩኒሴፍ ስራ አስፈጻሚ ዳይሬክተር ካትሪን ረስል ዛሬ ቅዳሜ ያወጡትን የትዊት መልእክት ጠቅሶ አዣንስ ፍራንስ ፕሬስ ኤኤፍፒ ዘግበዋል። የትግራይ የውጭ ጉዳዮች ቢሮ የተባለው አካል ባወጣው መግለጫ መቀሌ ውስጥ ወታደራዊ ኢላማ በሌለበት የህፃናት መጫወቻ ስፍራና መዋለ ህፃናት ላይ በተፈጸመ ጥቃት ሰላማዊ ሰዎች ተገድለዋል ብለዋል። የኢትዮጵያ መንግስት ግን ሲቪሎች ላይ የተፈጸመ ድብደባ አለመኖሩን ገልጾ ክሱን ማስተባበሉን ኢላማው ወታደራዊ ተቋማት መሆናቸውን መናገሩን ኤኤፍፒ ዘግቧል። የአየር ጥቃት ዘገባው ከመሰማቱ በፊት የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ መንግስት ትግራይ ውስጥ የሚገኙ የተመረጡ የህወሓት ወታደራዊ ይዞታዎችን እንደሚመታ ገልጾ ሲቪሎች ወታደራዊ ትጥቆችና ማሰልጠኛዎች ከሚገኙባቸው አካባቢዎች እንዲርቁ መልእክት አስተላልፎ እንደነበር ታውቋል። የፖለቲካ ውዝግቡ በተጧጧፈባት ሊቢያ ዋና ከተማ ትሪፖሊ ውስጥ ትናንት ሌሊቱን ከባድ የተኩስ ልውውጥ መካሄዱን ሮይተርስ ዘግቧል። በተቀናቃኞቹ የፖለቲካ ወገኖች መካከል ይካሄዱ በነበሩ የተኩስ ልውውጦች ከከተማው ክልል ውጪ ርቀው የሚሰሙ ከባባድ ፍንዳታዎች እንደነበሩም ሮይተርስ ነዋሪዎቹን ጠቅሶ ዘግቧል። በማህበራዊ ሚዲያ የተሰራጩ የፎቶግራፍና የቪዲዮ ምስሎችን ትክክለኝነት ወዲያውኑ ማረጋገጥ ባይቻልም በከተማው ዋና ዋና ማዕከላት ወታደራዊ ተሽከርካሪዎች በየጎዳናዎች ላይ በፍጥነት ሲንቀሳቀሱና በተዋጊዎች መካከል የተኩስ ልውውጦች ሲካሄዱ ነዋሪዎች እሳት ለማጥፋት ሲራኮቱ ያሳዩ እንደነበር ሮይተርስ አመልክቷል። የአገሪቱ ባለስልጣናት ስለደረሰው ጉዳት መረጃ አልሰጡም። በሊቢያ ያለው ዋናው የፖለቲካ ፍጥጫ በትሪፖሊ ባለው በአብዱላህ አህመድ አልደቢባህ የብሔራዊ አንድነት መንግስትና ከምስራቅ በተወከሉ የህዝብ እንደራሴዎች በሚደገፉት ተቀናቃኛቸው ፋጢ ባሻጋ መካከል መሆኑ ተመልክተዋል። የፖለቲካውን ውዝግብ ተከትሎም በቅርብ ሳምንታት ውስጥ በርካታ ታጣቂ ቡድኖችን ወደ ከተማይቱ በብዛት ሲንቀሳቀሱ እንደነበር ተገልጿዋል። በሊቢያ የተባበሩት መንግስታት ልዑክ የፖለቲካ ውዝግቡ በንግግር የሚፈታ እንጂ በኃይል አለመሆኑን ማስጠንቀቁ ተገልጿዋል። የአፍሪካ መሪዎችና ተወካዮች የዓለም አቀፍ ድርጅቶችና የግሉ ዘርፍ የ ቢዝነስ መሪዎች በስምንተኛው የቶኪዮ ዓለም አቀፍ የአፍሪካ ልማት ጉባኤ ላይ ለመገኘት ዛሬ በቱኒዚያ ዋና ከተማ ቱኒስ ውስጥ ተሰብስበዋል። የሁለቱ ቀን ጉባኤ በኮሮና ቫይረስ ወረርሽኝና በዩክሬኑ ጦርነትና በአየር ንብረት ለውጥ በተወሳሰበው ዓለም አቀፉ ሁኔታ ከባድ የኢኮኖሚ ቀውስ በገጠማቸው አብዛኞቹ የአፍሪካ አገሮች ጉዳይ ላይ እንደሚያተኩር በአሶሽየትድ ፕሬስ ዘገባ ተመልክተዋል። በሌላ በኩልም የኤፍፒ ዘገባ የጉባኤው ዓላማ በአፍሪካ ውስጥ በቋሚነት እያደገ የመጣውን የተቀናቃኟን ቻይና ጠንካራ ኢኮኖሚ ተጽዕኖ ለመመከት መሆኑን አመልክቷል። ስምንተኛው የቶኪዮ ዓለም አቀፍ የአፍሪካ ልማት ጉባኤ የሚካሄደው ቻይና የመቀነትና መንገድ መሰረተ ልማት ወይም ቤልት ኤንድ ሮድ በተባለው ዓለም አቀፍ ፕሮጀክቷ አማካኝነት አፍሪካ ውስጥ ጠንካራ መሰረቷን ከጣለች በኋላ መሆኑን ዘገባው አስታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የኢራቅ ተጠባባቂ ጠቅላይ ሚኒስትር ሙስጠፋ አልቃድሂሚ በአገሪቱ ያለው የፖለቲካ ቀውስ ባለፉት ዓመታት የተገኙትን የጸጥታና ደህንነት ስኬቶች ለአደጋ አጋልጧቸዋል ሲሉ ዛሬ አስጠነቀቁ። የአልቃድሂሚ ማስጠንቀቂያ በአመታት ውስጥ በኢራቅ ከታዩት እጅግ የከፋ የፖለቲካ አደጋዎች አንዱ ስለመሆኑ ፍንጭ መስጠቱን አሶሲኤትድ ፕሬስ ዘግበዋል። ይህ ከፍተኛ ተጽዕኖ ባላቸው የሺአው ሃይማኖታዊ መሪ ሙቅጣዳ አልሳዳር ና ካለፈው አመት የምክር ቤት አባላት ምርጫ በኋላ በኢራን በሚደገፉት ተቀናቃኞች ቡድኖቻቸው መካከል የተፈጠረው አለመግባባት ውጤት መሆኑም ተመልክተዋል። አልሳዳር ባለፈው ህዳር ምርጫ ከፍተኛ ቁጥር ያለውን የምክር ቤቱን መቀመጫ ቢያሸንፉም መንግስትን ለመመስረት የሚያስችላቸውን ጥምረት መፍጠር አልቻሉም። በዚህ የተነሳም የእሳቸው ድርጅት አባላት ከሀገሪቱ ምክር ቤት ራሳቸውን ያገለሉ ሲሆን ደጋፊዎቻቸው በባግዳድ የሚገኘውን የምክር ቤቱን ህንፃ በመውረር አጥቅተዋል። አልሳዳር ምክር ቤቱ እንዲፈርስና ከሚቀጥለው ምርጫ ፊት ሌላ ምርጫ ከወዲሁ እንዲደረግ ጠይቀዋል። ዩክሬን ውስጥ ዓለም አቀፍ መርማሪዎች ለአደጋ የተጋለጠውን በዛፖርዣ የኒኩለር ኃይል ማመንጫ ተቋም ለመመልከት ዝግጅት በማድረግ ላይ በሚገኙበት በአሁኑ ወቅት በተቋሙና በአካባቢው ከፍተኛ ውጥረት መስፈኑ ተነገረ። ሩሲያና ዩክሬን ሁለቱም በአውሮፓ ትልቁ የኒኩለር ተቋም ወደ ሆነው ስፍራ ከባድ የጦር መሳሪያዎችን ተኩሰዋል በሚል እርስ በርስ እየተወነጃጀሉ መሆኑን ተመልክተዋል። የተባበሩት መንግስታት ዓለም አቀፍ የአቶሚክ ኤነርጂ ተቋም የኒኩለር ተቋሙን የሚመለከቱ መርማሪ ልዑኮችን በቅርቡ ወደ ስፍራው ይልካል ተብሏል ተብሎ እንደሚጠበቅ ተነግሯል። የዛፖርዣው የኒክሎር ተቋም በሩሲያ ወታደሮች ቁጥጥር ከሆነበት ጊዜ ጀምሮ የጦር ቀጠና በሆነ አካባቢ ከፍተኛ ውጥረት መስፈኑን የቪኦኤ ክሪስ ሲምከን ዘገባ አመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ አብቅተዋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። በመከታተል ላይ የምትገኙት ከአሜሪካ ድምፅ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ነሐሴ 21 ቀን 2014 ዓ.ም ዝግጅታችንን ነው። ይሄ የመሬት አቀማመጡ በጣም ሰፊ ቦታ ይዞ የሚገኝ በመሆኑ ከመሆኑም አኳያ ለምሳሌ ደቡብ ምዕራቦቹ ውስጥ ክልል በራሳችን እንፈልጋለን ሲሉ፣ አዋሳ በጣም ርቆናል የሚል ነው የብዙ ቀናት አዲሱ ህገ መንግስት በፈረንጅ 2001 የወጣው በእኛ አቆጣጠር 1994 የወጣው እንደውም ሲሻሻል ህገ መንግስትም ሲሻሻል እነዚህን ትልቅ ሀሳቦችን ይዞ ነው። ኢኮኖሚያዊ አንድነት፣ ፖለቲካዊ አንድነት የሚል ይዞ ነው የወጣው። እንግዲህ አሁን ይሄ ተሳክቷል ወይ? ለመሆኑ በደቡብ ክልል የሚገኙ ዞኖች ወደ ክልልነት የከፋፈለው ምን ይሆን በሚል ጥያቄ መነሻ ከተሰናዳ ዘገባ የተቀነጨበ ነው ያስደመጥ ናችሁ። ሙሉ ዘገባውን በሁለተኛው አጋማሽ ታገኙታላችሁ። ዝግጅቶቻችንን ከሬዲዮ በተጨማሪ ከዌብ ሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም መከታተል ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአት ቪኦኤ አምሐሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን በቀዳሚነት ወደያዝ ነው ዘገባችን እንለፍ በድጋሚ የተቀሰቀሰው የሰሜን ኢትዮጵያ ጦርነትና የኢትዮጵያውያን አስተያየት። ለወራት ጋብ ብሎ የነበረው የሰሜን ኢትዮጵያ ጦርነት በአሳለፍነው ሳምንት እንደገና ተቀስቅሷል። ትግራይ ክልልን የሚያስተዳድሩ ባለሥልጣናት ነሐሴ 18 2014 ዓ ም የኢትዮጵያ ጦር ከፍተኛ መጠን ያለው ጥቃት አደረሰብን ሲሉ መግለጫ ካወጡ በኋላ በድርድርና በውይይት ይፈታል በሚል ሲጠበቅ የቆየው ጦርነት እንደገና ማገረሸቱ ታውቋል። የኢትዮጵያ መንግስት ጥቃት ከፍተሃል መባሉን ከአጣጣለ በኋላ ጦርነቱን የከፈተው ሕወሓት መሆኑን በዚህ ዕለት ገልጿል። በእንዲህ ያለ ሁኔታ በድጋሚ መቀስቀሱ ይፋ የተደረገው ጦርነት ዛሬ አራተኛ ቀኑን ይዟል። የጦርነቱ ዳግመኛ መቀስቀስ በሰብአዊ እርዳታ አቅርቦት በሰብዓዊ መብቶች ጥበቃና በኢትዮጵያ መጣኔ ሀብት ላይ የሚያሳድረው ተጽዕኖ ከፍተኛ መሆኑን የአሜሪካ ድምፅ ያነጋግራቸው ባለሙያዎችና የፖለቲካ ድርጅት መሪዎች ተናግረዋል። ደረጀ ደስታ ዝርዝሩን ይዘዋል። በድርድር ይፈታል በሚል ተስፋ የተጣለበት የሰሜን ኢትዮጵያ ጦርነት በድጋሚ መቀስቀስ እንዳሳዘናቸው የአሜሪካ ድምፅ ያነጋገራቸው ባለሙያዎችና የፖለቲካ ድርጅቶች ገልጸዋል። አቶ ያሬድ ኃይለማርያም የኢትዮጵያ የሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር ናቸው። ይሄ ጦርነት እንግዲህ ከተጀመረ ከአንድ አመት ተኩል በላይ ከቆየ በኋላ ነው ተኩስ አቁም ረገብ ብሎ የነበረው። ይሄ በረጅም ከአመት በላይ ባስቆጠረው የጦርነት ወቅት በተለይም የትግራይ ክልል ሙሉ በሙሉ በከፊል ደግሞ የአማራና የአፋር ክልል በሰው ህይወትም በንብረትም ላይ እጅግ እጅግ ከፍተኛ የሆነ ጉዳት አስተናግደዋል። እንደ ሀገር ከደረሰብን ቀውስ ለማገገም ራሱ እንኳን አርባ ከአምሳ ዓመት ያላነሰ ሊወስድ ይችላል። እጅግ በርካታ ትምህርት ቤቶች ወድመዋል። የከተማ መዋቅሮች ፈርሰዋል። ትና የግለሰብ ንብረቶች ወድመዋል። የሞተው ሰው ቁጥር ራሱ ገና በትክክል እንኳን አልተጠናም። ባለፈው ጦርነት የደረሰው የጉዳት መጠን በሰው ህይወት በንብረት ላይ ምን እንደሆነ ገና እንኳን ባልተጠናበት ሁኔታ አገሪቷም ለማገገም ራሱ እንኳን ሰላም እንዲሰፍን እንኳን ለማገገም ብዙ ዓመት በሚፈልግባት በዚህ ወቅት ሁላችንም በጉጉት ስንጠብቅ የነበረው የተጀመረ የሚመስለው የእርቅ ድርድር፣ በቅድመ ሁኔታዎች ላይ አተኩሮ የነበረው ውይይት ወደ ተሻለ ፍሬያማ ሁኔታ ይመጣል የሚል ተስፋ ሰንቀን ነበር እና ይሄን ሰሞን ይሄን ሶስት አራት ቀን ከሁለቱም አቅጣጫ የሚሰሙት ነገሮች ያስፈሩ ነበር። አቶ ያሬድ ያነሷቸውን ስጋቶች የሚጋሩት የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች አጥኚ አቶ ፍሰሃ ተክሌ ከዚህ ቀደም በነበረው ጦርነት ወቅት የተፈጸሙ የሰብአዊ መብት ጥሰቶች እንዳይደገሙ የሚል ስጋት አላቸው። ኖቬምበር ላይ ከተጀመረ ጊዜ ጀምሮ አምነስቲም ሆነ ሌሎች ድርጅቶች ከፍተኛ የሆነ ሰብአዊ መብት ጥሰት በሁሉም ነገሮች በተለይ ሲፈጸሙ እንደነበር የተለያዩ ሰዎች ብዙ ሰዎች በተለይ ሰላማዊ ሰዎች ሲገደሉ ነበር። ከጦርነት በኋላም ጦርነት ተሳታፊ ያልሆኑ ሰዎችም ላይ እንደዚሁ ጉዳት ሲደርስ ነበር። ተወሰኑት ለምሳሌ አክሱም ላይ የነበረው፣ ማይካድራ ላይ የነበረው ምዕራብ ትግራይ ደግሞ እንደዚሁ ከዘር ማጥፋት ጋር በተገናኘ ብዙ አይነት ጥሰቶች ነበሩ። በተለይ ደግሞ ሴቶች ላይ ሰዎች ላይ እዚ አስገድዶ መድፈር እና ጾታዊ ጥቃቶች ሊደርሱ ነበረ። ይህ እንግዲህ በአማራ ክልልም ታይተዋል። በትግራይ ክልል በተለይ በሰፊ ሁኔታ ታይተዋል እና እንግዲህ ከጦርነቱ ጋር የተያያዘ ሰብአዊነት እና የዓለም አቀፍ የጦር ሕጎችን የጣሱ ድርጊቶች ተፈጽመዋል እና አሁንም እንግዲህ ጦርነቱ ትናምሯል ና ይሄ የሚያሳስረን ነገር ነው። ጦርነት ውስጥ ከዚህ በፊት ያየናቸው አይነት የተዘዋበ ሰቶች እንደገና እንዳይከሰቱ ስጋት አለ በኢትዮጵያ መንግስትና ትግራይ ክልልን በማስተዳደር ላይ በሚገኘው ህወሀት መካከል ለሰብአዊነት ሲባል የተናጥል ተኩስ አቁም ከተደረገ በኋላ ሁለቱም ወገኖች ለድርድር ፈቃደኛ መሆናቸውን ይፋ አድርገው ነበር። ይህ ድርድርና ውይይት በተለያዩ ወገኖች ተስፋ ተጥሎበት የቆየ ሲሆን ከዚህ ቀደም የአሜሪካ ድምፅ ያነጋገራቸው በጦርነቱ በቀጥታ ተጎጂ የነበሩ የትግራይ የአማራና የአፋር ክልል ነዋሪዎች ድርድሩ ተሳክቶ ወደ መደበኛ ኑሯቸው መመለስ እንደሚፈልጉ ገልጸው ነበር። የምጣኔ ሀብት ባለሙያዎችም ጦርነቱ በኢትዮጵያ የንግ እና የምጣኔ ሀብት ላይ ያሳደረው ጫና ያሳደረው ጉዳት ከፍተኛ መሆኑን ከዚህ ቀደም ለቪኦኤ ገልጸዋል። ከሶስት ወራት በፊት በጉዳዩ ላይ አስተያየታቸውን የጠየቅናቸው የኦሮሚያ ክልል ምጣኔ ሀብት ባለሙያዎች ማህበር ፕሬዚደንት ዶክተር ጉቱ ቴሶ ተከታዩን ሀሳብ አካፍለውን ነበር። አሁን ማድረግ የምችለው አንድና አንድ ነው። ለገባንበት ውስብስብ ችግር፣ ለኑሮ ውድነቱ፣ ለስራ አጥነቱ፣ ከቁጥጥር ውጭ እየሆኑ ለመጡት የምጣኔ ሀብት ሁኔታዎች አንደኛ ምክንያት፣ ሁለተኛ ምክንያትና በሶስተኛው ምክንያት አንድ ናቸው። እነሱም በሀገሪቷ ውስጥ ጦርነት እየተስፋፋ መምጣቱም ሰላምና መረጋጋት በመጥፋቱ ነው። ሰላምና መረጋጋት ሲኖር ኢንቨስትመንት ይኖራል። ዜጋ በሰላም ወጥቶ መግባት ይችላል። ማረስ ይችላል። መነገድ ይችላል። መሸጥ ይችላል። መግዛት ይችላል። በሌላ በኩል ከአጠቃላዩ የትግራይ ሕዝብ ወደ ግማሽ የሚጠጋው በቂ ምግብ እንደማያገኝ የዓለም ምግብ ድርጅት በቅርቡ ባወጣው መግለጫ ይፋ አድርጓል። እጥረቱ የተባባሰው ሁለት ዓመት ለሚጠጋ ጊዜ በተካሄደው ጦርነትና ግጭት ምክንያት መሆኑን ድርጅቱ አመልክቷል። ጦርነቱ በትግራይ ብቻ ሳይሆን በአጎራባቾቹ የአማራና የአፋር ክልሎች 13 ሚሊዮን የሚሆኑ ሰዎች የምግብ እርዳታ ፈላጊ መሆናቸውን ድርጅቱ አስታውቋል። ይህ ቁጥር የምግብ ድርጅቱ ባለፈው ጥር ካወጣው ሪፖርት የ44 ከመቶ ጭማሪ ማሳየቱ ተመዝግበዋል። የኢትዮጵያ መንግስት ባለፈው መጋቢት ወር ለሰብአዊነት በሚል ተኩስ አቁም በተናጠል ማወጁን ተከትሎ እርዳታ የማድረሱ ሂደት ቢቀጥልም የተመጣጠነ ምግብ እጥረት በከፍተኛ ሁኔታ መጨመሩንና እየከፋም እንደሚሄድ የተባበሩት መንግስታት ድርጅት ግምገማ ማመልከቱም ተዘግቦ ነበር። ዳግመኛ እየመጣ ነው የተባለው የጦርነት ወሬ የተሰማው በዚህ ሁኔታ ውስጥ ነው። የአምነስቲው ኢንተርናሽናል አቶ ሰዓት ተክሌ የጦርነቱ እንደገና መቀስቀስ መጠነኛ መሻሻል አሳይተው የነበሩ ነገሮችን እንደገና ወደኋላ ይመልሳቸዋል ይላሉ። ባለፉት አምስት ስድስት ወራት ውስጥ ጦርነቱ ጋር በባለበት ጊዜ ላይ የእርዳታ አቅርቦት መጠኑ ወደ ትግራይ የሚያልፈው ጨምሮ ነበረ። የተሻሻሉ ነገሮች ነበሩ፣ ግን ሙሉ ለሙሉ ማለት አንችልም። በተለይ ደግሞ በነዳጅ አቅርቦት እንዲሁም እንደ ገንዘብ ካሽ በማስተላለፍ በኩል ችግሮች ነበሩ። ሌላው ደግሞ እንደዚሁ ለእርዳታ አቅርቦት አስፈላጊ የሆኑ ሌሎች ነገሮች ለምሳሌ ኢንተርኔት፣ ሞባይል እንደዚህ ባለመኖራቸው የእርዳታ አቅርቦቱን ስራ እና ማከፋፈሉ ስራ ሲያስተጓጉሉ እንደነበር የእርዳታ አቅራቢዎች ቶ ሲናገሩ ነበረ። አሁን እንግዲህ አን ጭላንጭል እንግዲህ ወደ ኋላ የሚመልስ ነገር ነው። ተስፋ ተይዞ ነበረ ነገሮች ተካከላሉ፣ በተለይ በመሰረታዊ አገልግሎቶች ላይ መብራት እንዲሁም ቴሌኮሙኒኬሽን ላይ ለውጥ ይደረጋል ተብሎ ንግግር ይደረጋል እና ተስፋ አለ እየተባለ በሚባልበት ጊዜ ይህ ነገር መፈጠሩ እንግዲህ ነገሮችን ወደኋላ የሚመልስ ነው። ስለዚህ ጦርነት መከሰቱ ከሰብአዊ እርዳታ አቅርቦትም ከፍተኛ ችግር እንዳይፈጥር እና ስጋታችን እስካሁን የነበረውን መሻሻል ወደኋላ የሚመልሰው ነው መሆን የልመደት የምንለው አቅርቦቶቹ በተቻለ መጠን ሳይስተጓጎሉ እና ሳይቆራረጡ ማለት የሚችልበት ሁኔታ መኖር አለበት። የህወሓት ቃል አቀባይ ጌታቸው ረዳ በትዊተር ገጻቸው ላይ ባሰፈሩት ጽሁፍ የኢትዮጵያ ፌዴራል መንግስት መሰረታዊ አገልግሎቶችን ማስቀጠልን ጨምሮ ለሰላም ውይይት ምቹ ሁኔታን አልፈጠርም በማለት የፌዴራል መንግስቱ ለሰላም ፍላጎት የለውም ሲሉ ተችተዋል። የትግራይ የውጭ ጉዳዮች ቢሮ የተባለው አካል ጽህፈት ቤት ከፍተኛ አመራር ፕሮፌሰር ክንዳያ ግብረ ህይወት መግለጫውን በተመለከተ ለአሜሪካ ድምፅ በሰጡት ማብራሪያ ባለፉት ስድስት ወራት ተኩስ ቢቆምም፣ ለትግራይ ህዝብ ግን ተኩስ አልቆመም። ምክንያቱም ምግብ፣ መድኃኒት፣ መብራት የለም ሲሉ ተናግረዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢልለኔ ስዩም ግን አመቺ ሁኔታዎች አለመኖራቸውን ገልጸው መሰረታዊ አገልግሎቶችን መቀጠልና ማቋረጥ ከማዕከል በማብሪያና ማጥፊያ ቁልፍ የሚቆጣጠሩት አይነት ጉዳይ እንዳልሆነ በማስታወስ መሰረተ ልማቶቹን መልሶ የመገንባቱ ሂደት የራሱ አካሄድ እንዳለው ተናግረዋል። በዓለም አቀፍ ተቋማትና መንግስታት በትግራይ የተቋረጠውን የመሰረተ ልማቶች መልሶ እንዲቀጠል ከፍተኛ ጫናና ውትወታ የሚደረግበት የኢትዮጵያ መንግስት ለድርድሩ ከህወሓት በቅድመ ሁኔታ የቀረበለትን ጥያቄ እንደማይቀበለው አመልክተዋል። ከኢትዮጵያ የፖለቲካ ድርጅቶች አንዱ የሆነው ኢዜማ ህዝብ ግንኙነት ኃላፊ ዶክተር ሙሉ ዓለም ተገኝ ወርቅ ድርድሩን ሁለቱም ወገኖች የህዝቡንና የማህበረሰቡን ጉዳይ ቅድሚያ መስጠት ያለበት መሆኑን ገልጸው ድርጅታቸው በጉዳዩ ላይ ያለውን አቋም እንደሚከተለው አስታውቀዋል። ሰላም ድርድር መቀመጥ ያለበት ወደ ሰላም ለመምጣት ቅድመ ሁኔታዎችን ማስቀመጥ ሰላም ጠል የሆነ ባህሪ ነው ብለን እናምናለን። በተለይ በዚህ ሁኔታ ውስጥ ቅድሚያ መስጠት መስጠት የነበረበት ለዜጎች እዛ ለሚኖሩ ዜጎች ነበረ። የእነሱን መሰረታዊ ፍላጎት ለማሟላት እርዳታ እህል አለመግባት፣ በዚህ መሰረታዊ ፍላጎቶች አለመሟላት የእውነት ያሳስበናል። መንግስት በዛ በኩል ያሉብኝን ችግሮች ለመቅረፍ ያለምንም ድርድር ያለምንም ቅድመ ሁኔታ ለመደራደር ለሰላም ንግግር ዝግጁ ነኝ እያለ በምንሰማበት ጊዜ ህወሓት ግን ያሰማ የነበራቸው የጦርነት ጉሰማዎች በጣም አሳስበውን ነው። ነሐሴ አስራ ሶስት ሁለት ሺህ አስራ አራት ዓመተ ምህረትም መግለጫ ቀድመን መስጠት የሞከርነው ያሳስበናል ጉዳዩ የእውነት ያሳስበናል። ወደ ሰላም ድርድር ለመምጣት ግን የሁለት ኃይሎች መልካም ፍቃድ የሚፈልግ ነው እና ከአንድ ወገን ብቻ የሚኖር መልካም ነገር መፈለግ ውጤታማ ያደርጋል ብለን አናምንም። አሁንም ችም ለሰላም የሚረፍድ ሰዓት የለም። አሁንም ተጀመሩ የሚባሉት ነገሮች ቆመው ጦርነትን የሚናፍቅ የትኛውም ህዝብ የለም። ጦርነትን አይተነዋል። በሁሉም ወገናችን ላይ ያደረሰውን አስቀያሚ አደጋ ተመልክተናል። ከዛ ለመውጣት ወደ ሰላም መሄዱ መልካም ነው ብለን እናምናለን እና የተባለው ቅድመ ሁኔታዎች ሳያስቀምጡ ወደ ሰላም ድርድር መምጣት እና ችግሮችን በጠረጴዛ ዙሪያ ለመፍታት የቅድሚያ ቅድሚያ መስጠት ከመንግስትም የሚጠበቅ ነው ብለን እናምናለን። ሌሎች የፖለቲካ ድርጅቶችን ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ወደፊት ይዘን ለመቅረብ እንሞክራለን። የኢትዮጵያ የሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ግን መሰረታዊ የሰብአዊ እርዳታ አቅርቦቶች ለድርድርም የሚቀርቡ መሆን የለባቸውም ይላሉ። የተደራዳሪ ወገኖች የሚደራደሩባቸው ነገሮች በምንም መንገድ የሰብአዊ እርዳታን ይሄ የሁማኒታሪያን ኤድ በእንግሊዝኛው የበጎ አድራጎት የሰብአዊ እርዳታን እና መሰረታዊ የሆኑ ሕዝብ መሬት ላይ ላለው በጉዳዩ ላይ የመደራደርም ጣልቃ የመግባትም አቅም የሌለው ግን ደግሞ ቀጥተኛ ተጎጂ የሆነው ሕዝብ ለዕለት ተዕለት ኑሮ በሚያስፈልጉት አቅርቦቶች ላይ የሚደረጉ ማናቸውም አይነት ጫናዎችም የሆኑ የተፈጠሩ ነገሮች ወደ ኖርማል ሁኔታ ወደ ትክክለኛው መንገድ መቀመጥ አለባቸው፣ መመለስ አለባቸው። ለምሳሌ የእርዳታ እህል እንዲደርስ መፈቀድ አለመፈቀድ የድርድር አካል መሆን የለበትም። ለዛም ይመስለኛል የእርዳታ እህል የቀባው ግን እነዚህ የመሰረታዊ አቅርቦቶች ለምሳሌ መብራት፣ ውሃ ስልክ፣ እነዚህ መሰረታዊ የሰብአዊ እርዳታ ባይባሉም እንደ እህል፣ እንደ ዘይት፣ እንደ መድኃኒት ለነዋሪው ህዝብ ግን መሰረታዊ ነገሮች ናቸው እና የእነሱ መሟላትም የድርድሩን ሂደት ማደናቀፍ አልነበረበትም። እንደዛም ሆኖ ከሆነ ለማ፣ የሰላም ድርድሩንስ ሂደት ተከታትለውት ነበረ? ምንድን ነው ያስተዋሉት ነገር በሂደቱ ላይ? የሰላም ድርድሩ አንደኛ ያው ግልጽነት አልነበረውም፣ እውነት ለመናገር። በመንግስት በኩል አንደኛ የአፍሪካ ህብረት ተወካይ የሆኑት ሰው ኦሉሴጉን ኦባሳንጆ ለረጅም ጊዜ ወደ ትግራይም እየተመላለሱ በሁለት ወገኖች መካከል ውይይት ተጀምሮ እንደነበረ ምልክቶች ነበሩ። አልፎ አልፎም የሚሰጡ መግለጫዎችም ነበሩ። ከዛ በኋላ ግን እየቆየ ሲመጣ አደራዳሪዎቹ እነማን ይሁኑ፣ የድርድሩ ቅድመ ሁኔታ ምን ይሁን በሚሉት ጉዳዮች ላይ ግን ትንሽ የመካረር ነገር እየመጣ ነበረ። ለምሳሌ ከሕወሓት በኩል ይህን የተጠቀሱትን የአፍሪካ ህብረት ተወካይ ያለመፈለግና ወደ ኬንያ ጠቅላይ የቀድሞ ጠቅላይ ሚኒስትር ጣልቃይ የሚል ነገር ነበረ። በኢትዮጵያ መንግስት በኩል ያለምንም ቅድመ ሁኔታ እንደራደራለን ቢልም የአፍሪካ ህብረትን የማስገባት እና እንደዚህ ምን ጨምሮ ሌሎች አንዳንድ የቅድመ ሁኔታ ጥያቄዎች መምጣታቸው በአደራዳሪዎቹ ላይ የተነሳው የቅድመ ሁኔታ መምጣት ብዙም አሳሳቢ አልነበረም። ግን እየቆየ ሲመጣ በተለይ ሁለት የተነሱ ጉዳዮች በግልጽም ባይወጡ፣ አንደኛ በየትግራዩ ሀይል ትጥቅ መፍታት ያለ መፍታት ጥያቄ ሁለተኛ ደግሞ በጣም አከራካሪና ምናልባትም የድርድሩ ዋና ቁልፍ ኢሹ ጉዳይ ሊሆን ይገባ የነበረው የድንበር የይዞታ ይገባኛል የወልቃይ የራየ የራያ አካባቢ ያሉ ጥያቄዎች ጉዳይ ነገሩን እንደገና እያጦዙት እንደመጡ ያስታውቃል እና ድርድር ሲጀመር ሊደራደሩባቸው የሚገቡ ዋናዎቹ ጉዳዮች የድርድሩ ቅድመ ሁኔታ ወደ ድርድር ለመግዛት እንደ ቅድመ ሁኔታ መሆናቸው ነገሩ እየተበላሸ ለመምጣቱ ማሳያ ነበር፣ እና አሁን የደረስንበት እንደገና በአዲስ መንገድ ግጭት መጀመሩ የድርድሩ አያያዝ ገና ወደ ድርድር ለመግባት የተጀመረበት መንገድ ላይ ችግር እንደነበረ፣ ጤናማ እንዳልነበረ ያሳያል። በእርግጥ ባልነገር አለ ድርድር፣ ሰላም፣ እርቅ መፈለግ ጸብ በማንኛውም ምክንያትና ሁኔታ ሊነሳ ይችላል። ድርድር ግን ሁልጊዜ የሁለት ወገኖችን ቅልቦና ጨዋነት ይፈልጋል። ሰላም መፈለግን፣ መካካስን፣ ይቅርታ መጠያየቅን፣ ተጠያቂነትን መውሰድን ይጠይቃል እና ትልቅ የመንፈስ ልዕልና ነው የሚፈልገው። ጸብ ማንም ሊጣላ ይችላል። እርቅ ግን በመንፈስ ልዕልና የተሞላ በቅን ልቦና ውስጥ የሚደረግ ሂደት ነው። የዛ የቅን ልቦና መጉደል ገና በቅድመ ሁኔታዎች ውስጥ ጎልተው አፍጠው እየመጡ ስለነበረ ነገሮች የቀን ጉዳይ ነው እንጂ ወደ እንደዚህ አይነት ግጭት ማመራ እንደሚችል ምልክቶች ቀድመው እየታዩ ነው። በድርድሩ ውስጥ መፈታት የሚኖርባቸው ነገሮች ወደ ድርድር ቅድመ ሁኔታ ማምጣት አንዱ ችግር መሆኑንም አቶ ያሬድ ያስረዳሉ። ለምሳሌ የተነሱት ማን ያደራድረ፣ ቦታ እንደራደር የሚሉት ነገሮች እንደ ቅድመ ሁኔታ ሊነሱ ይችላሉ ነገር ግን እኔ ወደ ድርድር ምገባው ይሄ ይዞታዬ ተሰጥቶኝ ነው። እኔ ወደ ድርድር የምገባው አንተ ስትፈተህ ነው ወይ? እንደዚህ አይነት ነገሮች ጠንከር ያሉ የመደራደሪያ ሀሳቦች እንደ ቅድመ ሁኔታ ከቀረቡ ከዛ በኋላ ድርድር ውስጥ ምን ላይ ሊሆን ነው እና በቅራኔ ውስጥ ያሉ ወገኖችን ለመቃቃር፣ የበለጠ ለመቃቃር ምክንያት ይሆናል እና የድርድር ቅድመ ሁኔታ መሆን ያለበት ለማን ያደራድረን፣ የት ቦታ ላይ መደራደር፣ አጀንዳዎቻችን ምን ምን ይሆኑ ነው እንጂ በድርድሩ ውስጥ ሊፈቱ የሚችሉ በውይይት በመነጋገር በሸምጋይ ሊፈቱ የሚችሉ ነገሮችን ድርድሩ ከመጀመሩ በፊት እንደ ቅድመ ሁኔታ ማምጣት ድርድሩን በሌላ መንገድ እንዳለመፈለግ ነው የሚቆጠረው እና እነዚህ አንዳንድ የተነሱት በየሚዲያውም የተገለጹ የተነሱ የሚባሉት ወሳኝ ነገሮች በጠረጴዛ ዙሪያ የተፋላሚዎቹ ወገኖች ቁጭ ብለው በሰከነ መንፈስ ለሀገር ለሕዝቦቻቸው በሚጠቅም መንገድ የሚደራደሩባቸው ምናልባትም መስጠትና መቀበልን ሊጨምር ይችላል። ተምተዋን ተምተው የሚሉ ገላጋዮች ሊገቡ ይችላሉ። በጭብጦቹ ላይ ድርድሩ ማተኮር ያለበት በግጭት ላይ ብቻ መሆን አለበት ይላሉ አቶ ያሬድ። እዚህ ነገሮች ከድርድሩ አካል ውጭ ሆነው የትግራይ ህዝብ እንደ ህዝብ መብራት የማግኘት ውሃ የማግኘት መሰረታዊ የሆኑ አቅርቦቶች የማግኘት የሰብአዊ እርዳታውን በአግባቡ የማግኘት መብቱ የድርድር አካል መሆን የለበትም እና እነዛ መሟላታቸው ይሟላል። ግን ድርድሩ በሌሎቹ የፖለቲካ ለግጭት ምክንያት በሆኑ ጉዳዮች ላይ ብቻ ነው መለየት አለበት። ይሄ ሁለቱ ነገር የዓለም ምግብ ድርጅት በዚህ ሳምንት ባወጣው መግለጫ እንደገና የተቀሰቀሰው ውጊያ ምን አይነት ተጽዕኖ እንዳለው ለማሳያ ያህል ዛሬ ጠዋት ነሐሴ 18 በመቀሌ የሚገኘው የዓለም ምግብ ድርጅት መጋዘን በኃይል ጥሰው የገቡት የትግራይ ኃይሎች 12 ሙሉ የነዳጅ ማከማቻዎች የያዙትን 570 ሊትር ነዳጅ ወስደዋል። በስፍራው የሚገኘው ቡድን ይህንን ዘረፋ ለመከላከል ያደረገው ጥረት አልተሳካም። ይህ የነዳጅ ክምችት ለሰብአዊ አገልግሎት፣ ለምግብ፣ ለማዳበሪያ ና ሌሎች የአደጋ ጊዜ እርዳታ እቃዎች ማጓጓዣ ብቻ ጥቅም ላይ መዋል የነበረበት ነው ብለዋል። ህወሓት ድርጊቱን ያስተባበለ ሲሆን የድርጅቱ ዳይሬክተር ዴቪድ ቢዝሊ ያወጡት መግለጫ እንዳስደነገጠው አስታውቋል። እንዲያውም ከራሱ የነዳጅ ክምችት ለድርጅቱ 600 ሺህ ሊትር ማበደሩን ገልጾ እንዲመለስለት ጠይቋል። የዓለም ምግብ ድርጅት ይህ አይነቱ ድርጊት በእርዳታ አሰጣጡ ላይ ችግር እንደሚፈጥር ገልጿል። የኢትዮጵያ መንግስት የዓለም ምግብ ድርጅት የሚሰጡ እርዳታዎች በትክክል ለህዝብ መድረሱን ማረጋገጥ ይገባል ብሏል። ይህ ክስተት ከመገለጹ በፊት ያነጋገርናቸው አቶ ያሬድ በድርድሩም ሆነ መሰረተ ልማትና እርዳታው በአግባቡ መድረስ አለመድረሱን ስለማረጋገጡ መንግስት ያለውን ስጋት የሚጋሩ ቢሆንም በመካከሉ ግን ህዝቡ መጎዳት የለበትም ይላሉ። ይሄ በመንግስት በኩልም የሚነሱት ነገሮች ለምሳሌ የስልክ መስመር ሲከፈት ህዋት በኩል ያለው ከህዝቡ የበለጠ ምናልባትም የስልጣን ላይ ያለው አካል እነዛን ነገሮች አቢዩዝ ወይም ደግሞ ላልተገባ ለህዝብ ጥቅም ተብለው ቢፈቀዱም እንኳን ላልተገባ ነገር ሊጠቀምበት ይችላል የሚል ስጋት ሊፈጥር ይችላል። ኢትዮጵያ መንግስትም በኩል ያለው ስጋት እረዳለሁኝ። ነገር ግን በመሀል በሁለቱ ሀይሎች አለመግባባት ምክንያት በቀጥታ እየተጎዳ ያለው ህይወቱ አደጋ ላይ እየወደቀ ያለው ለምሳሌ እህል ይሰጠዋል። ኤሌክትሪክ ከሌለ እህሉን በምንድን ነው ሰዎች የሚያበስሉት? ስንዴ ሊሰጣቸው ይችላል፣ ግን ስንዴው ወፍጮ ቤት በኤሌክትሪክ ካልሰራ በምንድን ነው የሚፈጨው? ምግባቸውን በኤሌክትሪክ ካላበሰሉ እንዴት ነው የሚሆነው? ስለዚህ ይሄንን ሊያመቻች የሚቻልበት ልዩ ሁኔታ እንግዲህ ይሄንንም የድርድር አካል የማድረጉ ነገር አቅርቦቱ ይቅረብ አይቅረብ ሳይሆን ድርድር የሚሆነው አቅርቦቱ ከ ሲሰጥ በሌላኛው ወገን እነ አቅርቦቶች ላልተገቡ ዓላማዎች ላለመዋሉ የሚሰጣቸው ዋስትናዎች እሱን የመደራደሪያ አካል ማድረግ ወይም የውይይት መጀመሪያ ማድረግ ይቻላል። መንግስት የጠየቃቸውን የዋስትና ጥያቄዎች በምን መንገድ ነው ማረጋገጥ የሚቻለው? ምናልባት ከሁለቱ ወገን ውጭ ማን ነው ይሄምን? አደራዳሪዎቹ ምን መፍትሄ ያላቸው? ይሄ ራሱን ችሎ የሚታይ አወዛጋቢም ነገር ነው። ግን ደግሞ በመሀል የሚማቅቀውን ህዝብን ደግሞ ጥያቄ ወደ ጎን መግፋት አይቻል። በጦርነት ሁኔታዎችም ውስጥ እንኳ ቢሆን የእርዳታው አቅርቦት መደናቀፍ የለበትም የሚሉት አቶ ፍስሀ ተክሌ የጦርነቱ ተሳታፊዎች ከዚህ በፊት የታዩ ስህተቶች እንዳይደገሙ አሳስበዋል። በፊት ለተፈጸሙት የምንመራት ሳይሰጣቸው በዚህ ተሳትፈዋል የተባሉ ሰዎች ፍትህ ሳያገኙ እንደገና ደግሞ እንደገና ደግሞ ጦርነቱ ሲነሳ ደግሞ የሚሰጠው ሰመራዊ ነገር ለመፈት የመፈጠረ ብሩ ሰፊ እና ተጎጆዎች ፍትህ አላገኙም። ከዚህ በነበረው ጦርነት ማለት ነው። ትግራይ ውስጥ ያለው ሰባዊ እርዳታ ሁኔታም ከዚሁ ተሻሻለ የነበረ ቢሆንም እንደገና ጦርነቱ ደግሞ ሊያደናቅፈው ይችላል። በዚህ ከመጉች ሰዎች የግብ እጥረትን የጤና አገልግሎት ችግርም ከቅማቸው አንድ የነበረውም የእርዳታ ዲስትሪቢሽን ወይም ደግሞ አከፋፈል በዚህ በስ አይነት ሊጎስ ሊስተጓጎል ይችላል። ስለዚህ በጦርነቱ ተሳታፊ ወገኖች እንግዲህ ያንን ከማድረግ እንዲቆጠቡ በተለይ ደግሞ ከዚያ ቤት የታዩትን አይነቶች ሆኑ ሌሎች ሰቶች እንዳይፈጸሙ አስፈላጊውን ጥረትና አስፈላጊውን እርምጃ እንዲወስዱ ነው የምናሳስበው። ሌላው ደግሞ ቅድም ያልኩት የሰማይነት እርዳታ የሰማይ እርዳታ እንዳይቋረጥ ጦርነት የተካሄደ ቢሆን አስፈላጊው እርዳታ ማለፍ የሚችልበት ጥረት መፈጠር አለበት እንደም የምናምነው እና እስካሁን የተፈጸሙት ሰቶች ዓለም አቀፍ ደረጃ ሊያሳዩት የሚችሉ ወንጀሎች ናቸው። ክራይም አጌንስት ሂውማኒቲ ወይም ደግሞ ስብዕና ላይ የተፈጸሙ ወንጀሎች እና አለም አቀፍ የጦር ወንጀሎች ሊደርስ የሚችሉ ናቸውና ለእነዚህ መፍትሄ መገኘት አለበት እንዳይደገሙ ሳይሆንም ደግሞ ከዚህ መቆጠብ እንዳለባቸው ነው ማሳሰብ ፈልገው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ባለፈው ሐሙስ በሰጡት መግለጫ በድርድሩ ዙሪያ ከጠቅላይ ሚኒስትር አብይ አህመድ እና ከዶክተር ደብረጽዮን ገብረ ሚካኤል ጋር መነጋገራቸውን ቢናገሩም ዝርዝሩን አላስታወቁም ለአሜሪካ ድምፅ ራዲዮ፣ ደረጀ ደስታ ነኝ። ጤና ይስጥልን። ያደመጣችሁት በሰሜን ኢትዮጵያ ጦርነቱ ዳግመኛ መቀስቀስ በሰብአዊ እርዳታ አቅርቦት በሰብአዊ መብቶች ጥበቃና በኢትዮጵያ ምጣኔ ሀብት ላይ የሚያሳድረውን ተጽዕኖ ከፍተኛ መሆኑን በተመለከተ የተዘጋጀውን ፕሮግራም ነበር። ከዚሁ ርዕሰ ጉዳይ ሳንወጣ ጦርነቱ ዳግም ከመቀስቀሱ አስቀድሞ ወደ ተሰበሰበ የነዋሪዎች አስተያየት እንውሰዳችሁ። የሰሜን ኢትዮጵያው ችግር የሚፈታው በሰላማዊ መንገድ እንደሆነ ለቪኦኤ አስተያየታቸውን የሰጡ የአዲስ አበባ ነዋሪዎች ገለጹ። እነዚሁ አስተያየት ሰጪዎች ከሳምንት በፊት በሰጡት ቃለመጠይቅ ቀደም ሲል በኢትዮጵያ መንግስትና በህወሓት መካከል ሲሰማ የነበረው መወነጃጀል ወደ ጦርነት ሊያመራ ይችላል የሚል ስጋት እንዳሳደረባቸው ተናግረው ነበር። በእነርሱ አስተያየት መፍትሄው ነው የሚሉትን ሀሳብ ሰጥተዋል። ገብረ ሚካኤል ገብረ መድን ነበር ያነጋግራቸው። ለቪኦኤ አስተያየት ከሰጡት ሰዎች መካከል አንዱ የሆኑት አቶ ካሳ በርሀ በተካሄደው ጦርነት ኢትዮጵያ እንደ ሀገር ተጎድታለች ይላሉ። ጦርነት አውዳሚ ነው። አምና ያየነውንና የሰማነውን ነገር እንግዲህ ያው ዘግናኝ ነው። ዓለም ታዝቦናል። ዓለም አይቶናል። አሁንም ይህን ቢደገም እንግዲህ ያው ይች ሀገር እንደ ሀገር ትቆማለች ብዬ አላስብም። ስማችን እንዳይጠቀስ ያሉ ሌሎች አስተያየት ሰጪዎችም ጦርነቱ በሀገሪቱና ሕዝቦቿ ላይ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ቀውስ ማስከተሉን ይናገራሉ። በከፍተኛ ደረጃ ተጎድታለች። በኢኮኖሚ በማህበራዊ ቀውስ እና በብዙ ነገር ሀገሪቷ ተጎድታለች። ከፍተኛ ውድመት በሰውም በንብረት ላይም ደርሷል። በርካታ ሰዎች ተገለዋል። የሀገሪቷ የኢኮኖሚ ሁኔታ ደቋል። ማህበራዊ ትስስሩ ላልቷል። ሰው እርስ በርሱ እንዳይተማመን እንዲጠራጠር ጭምር ሆኗል። ሀገሩ ወድሟል። ዜጎችም ተፈናቅለዋል። ህይወት አልፏል። ንብረት ወድሟል። ከጦርነት ምንም ይሄ ነው ይሄ ነው የምትለው ነገር የለም። ጦርነት ክፉ ነው፣ አስቀያሚ ነው። በጣም ሰፊ የሆነ የንብረትም የሰውም ውድመት ደርሷል። ይሄ ነው ብለው ለመግለጽ በእርግጥ በጣም ከባድ እንትን ነው ከባድ ደረጃ ነው የደረሰው ሀገሪቱ ከገባችበት ችግር ብቸኛው የመውጫ መንገድም በድርድር ሰላማዊ መፍትሄ ማፈላለግ እንደሆነ ይገልጻሉ። መፍትሄው መፍትሄው ሁለቱም በቀንነት መደራደር ይገባቸዋል ያስባሉ። ኢትዮጵያ መንግስትም ለትግራይ ህዝብ የሚያስፈልጉት መሰረተ ልማቶች በሙሉ መልቀጥ ይገባዋል ብያስባል። እንደ እኔ እነሱም ቢሆን ይሄ የጦርነት ትንኮሳ አቁመው በእውነት ለመደራደርና በቀን ከመንግስት ጋር ለመወያየት መቅረብ ይገባቸዋል ብያስባል። መፍትሄው አንድና አንድ ነው፣ መደራደር ነው። የተም ዓለም ላይ እንዲህ አይነት ሁኔታዎች ይከሰታሉ። መፍትሄው ዞሮ ዞሮ ብዙ ንብረት የሰው ህይወት ሳይጠፋ መደራደር ነው ያለባቸው። ሁለቱም የተለያዩ ሰዎች አይደሉም። ሁሉም ኢትዮጵያውያን ናቸው። ያው ሁሉም ወገን ነው። የተለያየ ዘር ሀረግ እንዲያለው ሰው ስለሌለ ወደ ሰላም ቢገቡና ሰላም ነው ቢሳካ ሰላም ቢሆን እመኛለሁ። ወደ ሰላም ዙሪያ ወደ ሰላም ድርድር እንዲገቡ እመኛለሁ። ከዚህ ውጥረት ውስጥ ለመውጣት ብቸኛና ብቸኛው መንገድ ድርድር ማካሄድ ነው። ሁለቱም ወገኖች ሰጥቶ መቀበል መርህ፣ ተነጋግረው፣ ተቀራርበው ውይይት ማድረግ መቻል ያለባቸው ይመስለኛል። መፍትሄ የሚሆነው ብቸኛው መፍትሄ ይሄ ብቻ ነው። አስተያየት ሰጪዎቹ ባለፈው ሳምንት ለቪኦኤ ቃለ መጠይቅ በሰጡበት ጊዜ በፌዴራል መንግስቱና በህወሀት መካከል የነበረው መካሰስ የሰላም ሂደቱን ሊያስተጓጉለው እንደሚችል ስጋታቸውን ገልጸው ነበር። አቶ ሙሉጌታ ከእነዚህ አንዱ ናቸው። ሰላም ይመጣል ሲባል እጅግ በጣም ተስፋ አድርጌ ጠብቃለሁ፣ ተስፋም አድርጋለሁ። አንዳንዴ ደግሞ ሳይሆን ሲቀር ወይም ሲራዘም ደግሞ ትሰጋለን። ሰላም ከሌለ የሁሌ ስጋት ነው። ሌሎቹ አስተያየት ሰጪዎችም የውይይት ሂደቱ ቅንነት የጎደለው ስለሚመስል እንዳይስተጓጎል እንሰጋለን ብለው ነበር። ድርድራቸው ሂደቱ ረጅም ቢሆንም በተስፋ እየጠበቅን የነበርንበት ሁኔታ ነው። በጣም አሁን ደግሞ የምንሰማው ነገር በጣም ያስጠላል። ተስፋ አስቆራጭ ነገር እየሆነብን ያለው በንብረትም በሰውም ውድመት እየደረሰ ያለው ሁኔታ ያው ዓለም የሚያውቀው ነው። ይሄንን ሂደቱ እንደገና ቀ። ይቀጥላል የሚለው ስጋት ያድርብኛል። ቅንነት ይጎላቸዋል በሁለቱም በኩል ዝም ብሎ እንዳው ለዓለም ለማሳየት ነው እንጂ እውነት ህዝቡና አገሪቱን ነፃ ለማውጣት የሚካሄድ ድርድር ምስሉ አይታየኝም። ለኔ በሁለቱም በኩል የፖለቲካ ትርፍ ለማግኘት ብቻ የሚደረግ ውይይት ይመስለኛል። ቅንነት ይጎሏል። አሁን እኮ እገሌም እገሌም ሳትልኮ እኮ ቁጭ ብለን ችግራችን ምንድን ነው ብለን አንድና ሁለት ሶስት ችግራችን ቆጥረን መፍትሄውንም እኮ ቅንነት ቢኖር ይገኛል። በእጃቸው ነበር። በአሜሪካ በአውሮፓ እጅ አይደለም። መፍትሄው በእኛ እጅ ነው አለ ድርድሩ መጀመሪያ አካባቢ የሚሳካ ነገር ይመስል ነበር። አሁን አሁን ግን ደግሞ መልሰን እንደምናየው በሁለቱም ወገኖች መካከል የሚደረገው የቃላት ውርወራ ተስፋችን እየተመናመነ በዳግም ወደ ጦርነት ቀውስ ውስጥ እንገባለን የሚል ስጋት አለን። የአስተያየት ሰጪዎቹ ስጋት እውን ሆኖ ጦርነቱ ነሐሴ 18 ቀን 2014 ዓ ም ዳግም አገርሽቷል። የጦርነቱ መቀስቀስም የኢትዮጵያ መንግስትና ህወሓት እርስ በራሳቸው ይወነጃጀላሉ። ዓለም አቀፉ ማህበረሰብ ደግሞ ሁለቱም አካላት ጦርነቱን በአስቸኳይ አቁመው ወደ ውይይት እንዲመለሱ እየተማጸነ ይገኛል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻነል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ስርጭትን ነው። የምሽቱ አስተናጋጃችሁ እንግዶልዴ ነኝ። በፕሮግራማችን ላይ አስተያየት መስጠት ከፈለጋችሁ በምን አድራሻ እንደምታገኙን እናስተዋውቃችሁ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።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 ትችላላችሁ። የአሜሪካ ድምፅ ቪኦኤ እያደማችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባ ከማለፋችን በፊት የሙዚቃ እረፍት እንውሰድ። ፀሐዬ ዮሐንስ ጥንድ ጥንድ ሆነው ሲሄዱ ይለናል።

Thank You're fucking Be

ሲሄዱ ሳይ በሚል የተጫወተውን ዜማ ነበር ያስደመጥናችሁ። አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅታችን እንውሰዳችሁ። ደቡብ ክልል ለምን ተከፋፈለ? ለሩብ ምዕተ ዓመት ከ56 በላይ ብሔር ብሔረሰቦችና ህዝቦችን ይዞ የዘለቀው የደቡብ ብሔር ብሔረሰቦችና ህዝቦች ክልል አሁን ቢያንስ ለአራት ክልሎች መከፈሉ የማይቀር መሆኑ የታወቀ ይመስላል። ለመሆኑ ደቡብ ክልል የሚገኙ ዞኖች እንዲህ የተከፋፈሉት ለምን ይሆን? የሲዳማ ክልልን ጨምሮ በወራት ልዩነት ከክልሉ የወጡ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል፣ የደቡብ ኢትዮጵያ ክልል ነባሩ የደቡብ ብሔር ብሔረሰቦችና ህዝቦች ክልሎች ከቀድሞው የደቡብ ክልል በምን ይለያሉ? እነዚህን ጥያቄዎች ይዞ ባለሙያዎችን ያነጋገረው ዘጋቢያችን ዮናታን ዘብዴዎስ ዝርዝር አለው። ኢህአዴግ አገሪቷን በተቆጣጠረ በጥቂት ዓመታት ውስጥ በሽግግር ወቅት አምስት የነበሩ ክልሎችን ነው አንድ ላይ በማዋሄድ ደቡብ ብሔር ብሔረሰቦችና ህዝቦች ክልል የሚል ስያሜ ሰጣቸው። ግንባሩ ከስልጣን እስከተነሳበት 2010 ዓ ም ድረስና የስዳማ ክልል ራሱን ችሎ እንዲወጣ ምክንያት ሆነው እስከሚባለው የመንግስት ለውጥ ድረስ ለሩብ ምዕተ ዓመታት ክልሉ በጫናም ይሁን በፍላጎት በአንድነት ዘልቋል። ይሁን እንጂ የስዳማን በክልል መደራጀት ተከትሎ በክልሉ አያሌ ተመሳሳይ ጥያቄዎች ተነስተዋል። ምላሽ አልተሰጣቸውም በሚል የጸብ መንስኤ በመሆናቸው በሚሊዮኖች የሚገመት ንብረት ወድሟል፣ ብዙ የሰው ህይወትም አልፏል። በአንጻሩ ደግሞ የክልሉ መንግስት ጥያቄውን መልሳቸዋለሁ ሲል በምሁራን ቡድን ጥናት አስጠንቷል። በሀገሪቱ ጠቅላይ ሚኒስትር የተሰየመው ሰማይና የሰላም አምባሳደሮች ቡድንም የተለያዩ የአማራጭ ሀሳቦች እንዲያቀርቡ ተደርጓል። ይህም በተለያዩ ጊዜ ተዘግቧል። ከአማራጮቹ ውስጥ የደቡብ ክልልን ከሶስት እስከ አራት ክልሎች ማደራጀት የሚል ሲሆን ይህንን ሀሳብ ተቀብለው በምክር ቤቶቻቸው ያጸደቁ ዞኖች ጥያቄያቸውን ለፌዴሬሽን ምክር ቤት ልከው ፌዴሬሽን ምክር ቤትም ቀደም ሲል የተቀበለውን ስድስት ዞኖችን የያዘ የደቡብ ምዕራብ ኢትዮጵያ ህዝቦች የተሰኘ ክልል ተመስርቷል። ባለፈው ነሐሴ 12 2014 ዓ ም ደግሞ ስድስት ዞኖችና አምስት ልዩ ወረዳዎች በአንድነት ክልል እንዲመሰርቱ በቀረበው ጥያቄ መሰረት ፌዴሬሽን ምክር ቤቱ ወስኖላቸዋል። ለብቻዬ ደራጃ ያለው ስል የተቃወመውን የጉራጌ ክልል ጨምሮ አምስት ዞኖችና አንድ ልዩ ወረዳ በነባሩ በደቡብ ክልል ስር የደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚል እንዲቀጥሉም ወስኗል። ያም ሆነ ይህ ክልሉ አሁን ቢያንስ ለአራት ክልሎች መከፈሉ እርግጥ ሆኗል። ለመሆኑ በደቡብ ክልል የሚገኙ ዞኖች እንዲህ የተከፋፈሉት ለምን ይሆን? በአዋሳ ዩኒቨርሲቲ የህግ መምህርና ተመራማሪ የሆኑት ረዳት ፕሮፌሰር ሽመልስ አሻግሬ አስተያየታቸውን ለአሜሪካ ድምፅ ሰጠዋል። እንግዲህ መሰረታዊ ምክንያት አንደኛው የኢኮኖሚ ፍትሐዊነት አልተንጸባረቀም የሚል ነው። ትልቁ ጥያቄ ኢኮኖሚያዊ ፍትሃዊነት ሲባል የስበት ማዕከላቱ እጅግ ውስን የነበሩና አብዛኞቹ ብሔሮች ብሔረሰቦችና ህዝቦች የተዘነጉበት ክልል ነው የሚል ነው አንዱ ጥያቄ ነበረው። በዋናነት እንግዲህ የኢኮኖሚ ልማትን ስንመለከት ፕሮጀክቶች በተለያየ መንገድ ወደ የክልሎቹ ይፈሳሉ። የአብዛኞቹ ፕሮጀክቶች ወደ መሬት የሚወርዱበት ጊዜ ውስን ቦታዎች ላይ ብቻ የማትኮር ነገር እንደነበረ ይታወቃል። ህዝቦች እንደሚሉት ከሆነ ማለት በተለይ ወደ ኢሊቱ ስንሄድ ደግሞ ለአስተዳደርም ምቹነት የለውም። ምክንያቱም ጂኦግራፊካሊ ይሄ የመሬት አቀማመጡ በጣም ሰፊ ቦታ ይዞ የሚገኝ በመሆኑ ከመሆኑ አኳያ ለምሳሌ ደግሞ ምዕራቦቹ ክልል በራሳችን እንፈልጋለን ሲሉ ሐዋሳ በጣም ርቅ ሆናል የሚል ነው። የብዙ ቀናት ጉዞ እየፈጀን እየሄድን ስለሆነ የህዝባችንን ዴሞክራሲያዊ መብቶች ልናከብር ልናስከብርም አልቻልንም የሚል ጥያቄ ነው ተነስቶ የነበረው። ሶስተኛው እንደ ማዕከል አንድ ማዕከል ብቻ ነው የነበረው በጊዜው ሐዋሳ። አብዛኞቹ ትልቆች ኢንቨስትመንት የሚባሉትን በሐዋሳ ከተማ ደረጃ የተደረጉ ናቸው። ሁሉም ብሔሮች አንድ ቦታ በአንድ ከተማ ውስጥ የነበሩ ስለሆነ ሰዎች መብቶቻቸውን ለማስከበር ከፍርድ ቤት ጀምረን እስከ ታች እስከ ስራ አስፈጻሚ አንድ ቦታ ላይ የተቀማቸው በመሆኑ አፈሳሶ አንድ ቦታ ብቻ ያ አንድ ጥያቄ ነው። ሶስተኛ አራተኛው እንግዲህ ቋንቋችንን፣ ባህላችንን፣ ማንነታችንን ታሪካችንን ሊያስገነባ የሚችል ክልላዊ አደረጃጀት የለንም። ተረግጠናል፣ መብቶቻችን አልተከበሩ ማንነታችን ተደፍትጧል የሚል ዋና ማዕከል አድርገው የሚንቀሳቀሱት ይህንን ጥያቄ ነው። እስከሚገባ ድረስ በአዋሳኝ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህሩ አወላለ በበኩላቸው የጥያቄው መንስኤ የፌዴራሊዝም ስርዓት የሚከተሉ ሀገራት ወይም መንግስታት የሚገጥማቸው በቅርበት የመተዳደር ህገ መንግስታዊ የመብት ጥያቄ ነው ይላሉ። ፌዴራሊዝም ዋና ሀሳቡ ሰልፍ ሩል እና ሸርድ ሩል ነው ዜጎች ራሳቸውን በራሳቸው የሚያስተዳድሩበት አንደኛው የአመራር ሲስተም ፌዴራሊዝምና በአካባቢያቸው አገልግሎት የማገኘት ፍትህ የማገኘት ርት የማገኘት ትልቅ ጥያቄ አላቸው ዜጎች። እና አሁን ደቡብ ክልል ስናየው ቀደም ብሎ መቀመጫው አዋሳ ነው። ቦንጋን ስናየው ከዋሳ በጣም የሚርቅ ነው እና አንድ ሰው የክልል የሚወስደው ጉዳይ ቢያገኘው ምናልባትም በአንድ ቀን ጉዞ እንኳ የማይደርስበት እና ብዙ ወጪ የሚደረግበት በገንዘብም በምንም ለብዙ ወጪ የሚደረግበት ጊዜ ነበርና ያን ለመቀነስና በዛው በአካባቢው ፍትህ የሚያገኝበት አገልግሎት የሚያገኝበት ተጠቃሚ የሚሆንበት ልማት ወደ ልማት የሚገባበት እና ይሄ የዚህ ጉዳይ ነው ዋነኛው መነሻው ሴንተሩ ሴንተር ኦፍ አድሚኒስትሬሽኑ ርቆናል፣ ነው ሴንተር ኦፍ አድሚኒስትሬሽን በራቀ ቁጥር ዜጎች አገልግሎት ለማገኘት በጣም ረጅም መንገድ ይጓዛሉ። በዚህ ሰዓት ብዙ የኢኮኖሚ ወጪ፣ የጊዜ ብክነት አለ። ስለዚህ ይሄ ደግሞ አካባቢውም እንዲያድግ ሊያደርገውም ሁሉ ይችላል። አሁን የአድሚኒስትሬቲቭ ሴንተር የሚባሉ በየቦታው ሲቀመጡ ከተሞች በቀላሉ የሚያድጉበት እድል ይኖራል። የግለሰቦች የሀገር እድገት ማለት የግለሰቦች እድገት ነው። ግለሰቦች ወጫቸው ሲቀነስ ገቢያቸው ያድጋል። ስለዚህ ይሄ ከአካባቢያቸው ለተለያዩ ጉዳዮች ረጅም ርቀት ተጉዞ የዋጡ የነበረው ወጪ ሲቀነስ የግለሰቦችም የኢኮኖሚ አቅም ጥሩ ይሆናል። ያ ደግሞ የሀገር እድገት ይሆናል እና ይሄ በአብዛኛው አገልግሎት ከማገኘት ጋር የተያዘ ጥያቄ ነው። አንዳንድ ጊዜ እኮ ደሀ ሀገር ላይ ፍትሕ እንኳ ሊያስገኘው በሚችልበት እንኳ ጉዳይ ላይ ቦታው ስለራቀው ብቻ ሊያሄድ ይችላል። ስለዚህ አካባቢ ቢሆንለት፣ ግን በቀላሉ ጠይቆ መፍትሄ የሚያገኝበት እድል ሊያባክን ይችላልና የኢትዮጵያ ህገ መንግስት አንቀጽ 39ና 47 እስከ መገንጠል መብት ይሰጣል። ህገ መንግስት አንቀጽ 47 ንዑስ አንቀጽ 3 ደግሞ ጥያቄው በብሔር በብሔረሰብ ወይም በህዝቡ ምክር ቤት በሁለት ሦስተኛ ድምፅ ተቀባይነት እስካገኘ ድረስ ማንኛውም ብሔር ብሔረሰብና ህዝብ የራሱን ክልል የመመስረት መብት አለው ስል ይደነግጋል። በደቡብ ክልል ውስጥ የክልል ጥያቄ የሚያራምዱ እንዳሉ ሁሉ ክልሉ በአንድነት እንዲቀጥል የምሹ የክልሉ ህዝቦችና ምሁራን መኖራቸው ሲነገር ቆይቷል። ከዚህ በፊት ከአራት ዓመት በፊት የተቋቋመው ኮሚቴ እንኳን ሲያጠና የመጨረሻ ፋይንዲንግ ግኝት ተብሎ የመጣው ምንድን ነው? እንግዲህ ከ17ሺ ተጠያቂዎች መካከል ሲዳማ እና ሀዋሳ ሳይጨመር፣ ምክንያቱም እነዛ ጋር ስላልተደረገ ጥናቱ፣ ክልሉ ባለበት ይቀጥል የሚል ነበር። አሁን ግን ለየብቻቸው ባይሆንም ተቀራራቢ ዞኖች የተለያዩ ክልሎችን የሚመሰርቱበት አጋጣሚ ተፈጥሯል። እዚህ ጋር አንድ ጥያቄ ይነሳል። ይደራጃሉ የተባሉ አዳዲስ ክልሎች ህዝቡ በክልልነት ለመደራጀት ያነሳሷቸው ፖለቲካዊ፣ ማህበራዊና ኢኮኖሚያዊ የተባሉ ምክንያቶች መልስ ያገኙ ይሆን የሚል ረዳት ፕሮፌሰር ሽመልስ አሻግሬም እርግጠኛ መሆን እንደማይቻል ይናገራሉ። ይህ ጥያቄ ለመመለስ ምርምር የሚያስፈልገው ቢሆንም የተወሰኑ ግን ማለት የምንችላቸው ነገሮች ይኖራሉ። እንደ ማንኛውም ግለሰብ እንደምን ያለበት አንደኛው ምናልባት በቅርብ አገልግሎት ማግኘት የሚለው ኪሎ ሜትር ሊቀንስ ይችላል። ከጅንካ ሐዋሳ ከመምጣት ከጅንካ አርባ ምንጭ መምጣት ሊቀን ይችላል፣ ወይ ሶሎ መምጣት ሊቀን ይችላል። ኪሎ ሜትር ሊቀንስ ይለውናል። ነገር ግን በዋናነት የኢኮኖሚ ፍትሐዊነትን በተመለከተ እኔ እርግጠኛ ነኝ በዚህ በቅርብ ጊዜ ውስጥ ኢኮኖሚያዊ ፍትሐዊነት ይረጋገጣል ብያለሁ። ምክንያቱም አራት ከተማ በዋናነት ብታደራጅ በአራቱም ከተሞች ውስጥ የመንግስት ቢሮዎች የሚደራጁ ከሆነ ቢሮዎች መገንባት፣ እቃዎችን የመግዛት የምን የምን ስራዎች ላይ ፎከስ ናለ ትኩረቱ እዛ ላይ ነው የሚሆነው። ያ ማለት ለህዝቡ ተጠቃሚነት የሚሆኑ በጀቶች አብዛኛውን ጊዜ ወደዚህኛው ወደ ኢንፍራስትራክቸር ግንባታ፣ ወደ አቅም ግንባታው ብቻ የሚሄድ እድላቸው በጣም ሰፊ ነው የሚሆነው እና ፍትሃዊነቱ ይረጋግጣል ብዬ አላስብም። አገልግሎቶችን በቅርብ የማግኘት የሚለው አንጻራዊ ነው። እንደ ከተሞች ሁኔታ እንደ እየፍላጎት ነው። ለምሳሌ አንደው ምዕራብ እንደ ኤግዛምፕል እንኳን ብንወስድ የብልጽግናና የፋይናንስ ይመስለኛል የርዕሰ መስተዳድሩ ቦንጋ ነው። ስለዚህ የርዕሰ መስተዳድሩ ጉዳይ የሚፈልግ የትኛውም ሰው ከኮንታ ቦንጋ መሄድ ይኖርበታል። ከኮንታ ሀዋሳ መምጣቱ ቀርቶለታል ማለት ነው። ቅርበትን በተመለከተ ጠቃሚ ሊሆን ይችላል። ግን ደግሞ ከርዕሰ መስተዳድር ጉዳዩ ተመርቶ ወደ ምክር ቤት መሄድ ከሆነ ታርጫ መመለሱ ሌሎች ሌሎችን ቢሮች በተመሳሳይ እዛና እዚህ እየዞረ እዚህ በረዥሙ ሊያጠፋ የነበረውን ገንዘብ እዛው ማጥፋቱ ይቀርለታል በማሰብ የዋህነት ሊሆን ይችላል ይ አሁን በቅርብ ጊዜ ውስጥ ላናሳካው የሚችለው ነገር ነው ብዬ አስባለሁ በተለየ መንገድ ባህልን፣ ቋንቋን፣ ታሪክን በተመለከተ ልዩነት ይኖራል ብዬ አላስብ። አገልግሎት ማግኘቱ ግን የመቅረብ እድሉም ሰፊ ነው ብዬ አስባለሁ የተወሰነ ኪሎ ሜትሮች በከፍተኛ ደረጃ ስለሚቀርሱ። ግን አገልግሎት የምናገኝበት ቋንቋ ደግሞ አሁንም ቢሆን አንድ ቋንቋ ነው። በዚህ በዛ ረገድ የተለየ ነገር አዳዲሶቹ ክልሎች ካልፈጥሩ በስተቀር አዲስ ነገር ይኖራል። ይሄን አራስ የድሮ ተጠቃሚነታችን ተጎድቷል የሚሉትን የማግኘት እድላቸው 50 50 ነው ብዬ አስባለሁ። ግን በእርግጠኝነት መናገር የሚቻለው ለተከታታይ አራት አምስት አመታት በእርግጠኝነት ወደ ቢሮ ማደራጀት እና ወደዛ ወደዛ ጉዳይ ስለሚተኮር ኢኮኖሚውም፣ ፖለቲካውም ሌላው ሌላው ነገር ባለበት ይቀጥላል ብዬ ነው አስቧል። ይገኛል። በሐዋሳ ዩኒቨርሲቲ የፖለቲካ ሳይንስና ና የዓለም አቀፍ ግንኙነት መምህሩ አወላሊ ደግሞ ጥቅም አለው ብለው እንደሚያምኑ ተናግሯል። አብዛኛውን የዜጎችን የመልማት ጥያቄ አገልግሎት የማገኘት ጥያቄ ያቃላሉ ተብሎ ይታሰባል። ምክንያቱም ከዚህ በፊት ረጅም ርቀት ይጓዝ የነበረው ሰው እዛው አካባቢው መፍትሄ የሚያገኝ ከሆነ ወጩንም ቀንሶ ጊዜውንም ቆጥቦ መፍትሄ ያገኛል። ምናልባትም አካባቢውም የመልማት እድልም ይኖራል። ከተሞች የማደግ የተለያዩ ኢንፍራስትራክቸሮች ምሳሌ የድሮ የደቡብ ክልል መቀመጫ አዋሳ ነው። ሌሎች አካባቢዎች ከአዋሳ ጋር ተወታደራዊ አይደሉም። በከተሞቹ እድገት ስናይ ምናልባት አሁን የክልል መቀመጫ የሚሆኑ ከተሞች ሶስት አራት ከተሞች ሁለት ከተሞች ሲመርጡ እያየናቸው ናቸው። ነው ምናልባት እነዚያ ከተሞች ጥሩ የሆነ እድገት ያሳያሉ ተብሎ ይታሰባል እና የዜጎችንም ጥያቄ ድሮ ከነበረው ይልቅስ አሁን በአግባቡ እና በተሻለ መልኩ ይመልሳሉ ተብሎ ይገመታል። መቼም የዜጎችን ጥያቄ የማይመልስ አደረጃጀትና ክልል አይፈቀድም። መንግስት ይህን ጥናት አድርጎ ዜጎችም ዜጎችም ጥያቄ ተመርምሮ ብዙ አካላት ጥናት ከተደረገ በኋላ ነው እነዚህ ክልሎች የተፈቀዱ ያሉት። ስለዚህ ለምንድን ነው የተፈቀደው የሚለው ጉዳይ የዜጎችን ፍላጎት የዜጎችን ጥያቄ የዜጎችን የመልማት ጥያቄ አገልግሎት የማገኘት ጥያቄ ያለ መለስ ስለሆነ ክልሎቹ የሚመሰረቱት የዜጎችን ጥያቄ ይመልሳሉ የሚለው ትክክለኛ ግምት ነው ማለት ይቻላል። አዳዲስ ክልሎች ከቀድመው የደቡብ ክልል በምን ይለያል ስንል ጠየቀናቸው። የየራሳቸውን ሀሳብ ተናግሯል። አንድም ናቸው፣ ልዩነትም አላቸው። ምክንያቱም አሁንም ቢሆን እ ደቡብ የሚለውን ስም አልጣሉትም። ደቡብ ኢትዮጵያ ህዝቦች ክልል ነው የሚለው ወላይታን ይዘው ይወጣው፣ ያኛው ደቡብ ምዕራብ ይላል። ሲዳማ ሲዳማ በብሔር የተደራጀ ስለሆነ ሲዳማ ብሎ ወጥቷል። እንግዲህ ማዕከላዊ ዞኖቹ ምን የሚል ስም እንደሚሰጣቸው ሚዲያ ላይ እየተዘዋወረ ያለው ስም ሸዋ የሚል ሸዋ የሚለው ደግሞ ኦሮሚያ ክልል ውስጥም ሸዋ፣ ደቡብ ሸዋ፣ ምዕራብ ሸዋ እንዲዚህ አማራ ክልል ሰሜን ሸዋ ይባላል። ምን ሸዋ ይባላል ማዕከላዊ ሸዋ አናውቀውም። በዋናነት ግን አንደኛው የመርግጥ አይነት ልዩነት አለው ብዬ የማስበው የብሔረሰቦቹን ቁጥር ስለሚያንስ እያነሰ ስለሚሄድ ያላቸው ተጽዕኖ በከፍተኛ ደረጃ ላይ በከፍተኛ ደረጃ ምንም ጥያቄ የሌለው የተጽዕኖ በኢትዮጵያ ፖለቲካ ውስጥ ያላቸው ተጽዕኖ በሚገባ እያነሰ እያነሰ እያነሰ ሳብሰርቪየንት ዮ ማለት ይዝም ብሎ አላለ መናጆ ሆኖ የሚሄድ ነገር ሊከሰት ይችላል ብዬ አስባለሁ። አንድ ናቸው ምለው ለምንድን ነው ላለፉት ሰላሳ ገደማ ዓመታት አንዳይቆየ ክልል ስለሆነ የተለየ ነገር ይፈጠራል። እያ ራስን በቅርብ ውስጥ አወል አሌ ሲናገሩ ደግሞ ይህንን ብሏል። ልዩነት አላቸው። ይህ ሲዳማ ምናልባት በኦልሞስት አንድ ብሔር ነው ብሎ መውሰድ ይቻላል፣ በውስጡ የተለያዩ ሰዎች ቢኖሩም እንኳን። ነገር ግን አሁን ሌሎቹ አዲስ የመጡ ያሉት ክልሎች ስናያቸው በውስጣቸው ስብጥር ብሔሮች ያሉባቸው ናቸው ግን ከድሮ ግን ከሀምሳ ምናምን በላይ የሆኑ ብሔረሰቦችን በአንድ ታጭቆ የነበሩበት ስለሆነ ቢያንስ በተወሰነ ደረጃ ጥሩ መተንፈሻ ይሆናል ብሎ መውሰድ ይቻላል። ቢያንስ አሁን እንደዚህ አስርም አምስትም ሀያም ሆነው አንድ ክልል ሲመሰረቱ ድሮ ከነበረው ከሀምሳ ስድስቱ የተሻለ አድሚኒስትሬቲቭ መፍትሄ ይሆናል ብሎ ማስቀመጥ ይቻላልና ይሻላል። ከድሮ በክልል መደራጀት የራስን እድል በራስ መወሰን ባህልና ቋንቋ የማሳደግ በኢኮኖሚ ረገድም በእኩል የመልማት መብት ያጎናጽፋል የሚሉ እንዳሉ ሁሉ ጉዳቶች እንዳሉትም የምናገርም አሉ። ረዳት ፕሮፌሰር ሽመልስ በበኩላቸው ክልሉ መከፋፈሉ ያስከትላል ያሏቸውን ጉዳቶች ዘርዝረዋል። እኔ ለማስበው ከሆነ በተለይ የደቡብ ክልልን ህገ መንግስት መግቢያ መመልከቱ በጣም በቂ ይመስላል። የመጀመሪያው የባህል ቅርብ ነበረ። በአንድነት ድምፅ እናሰማለን፣ በኢትዮጵያ ፖለቲካ ውስጥ የተሻለ ተደማጭነት እናገኛለን። ተፎካካሪና ተወዳዳሪ የሆነ ማህበረሰባዊ አደረጃጀት የሆነ የሚል አንድነት መንፈስ ያለው ነገር ተይዞ ነው የተቋቋመው። ከ27 28 ዓመት በፊት አዲሱ ህገ መንግስት በፈረንጅ 2001 የወጣው በእኛ አቆጣጠር 1994 የወጣው እንደውም ሲሻሻል፣ ህገ መንግስቱም ሲሻሻል እነዚህን ትልቅ ሀሳቦችን ይዞ ነው። ኢኮኖሚያዊ አንድነት፣ ፖለቲካዊ አንድነት የሚል ይዞ ነው የወጣው። እንግዲህ አሁን ይሄ ተሳክቷል ወይ? ወይም በተወሰነ መንገድ ደቡባዊ የሚባል ማንነት በሚገባ እንደ ተቋቋመ ማየት ይችላል። ለምሳሌ ማህበራት አሉ። አለ የደቡብ ህዝቦች የሙዚቀኞች ማህበር በዋናነት የደቡብ ማንነት ይዞ የሚሄድ አንድ ግዙፍ ክልል የተቋቋመ የኢትዮጵያ መገለጫ የሆነ ክልል እንደተቋቋመ ማየት ይቻላል። አንዱ ቤዚክ ነው የሚባለው ፖይንት ይሄ ነው። ስለዚህ በእርግጥ በሚገባ ልናጠናቸው የምንችላቸው በጣም ብዙ ነገሮች አሉ። አንደኛ በፌዴሬሽን ምክር ቤት የደቡብ ክልል የበላይነት ነበር። ውሳኔዎችን እንደተፈለገ ሊጠመዘዝ በሚቻልበት ሁኔታ ውስጥ ሌሎቹ ክልሎች እንደፈለጉ ቢያደርጉት እንኳን የደቡብ ክልል የተሻለ ውክልና ነበረ፣ ብሔረሰቦች ምክር ቤት ውስጥ ፌዴሬሽን ምክር ቤት ውስጥ። ምክንያቱም 56 ብሔረሰብ አለ። ከአንድ ሚሊዮን በላይ የሆኑ ብሔረሰቦችም ስለነበሩ በቀላሉ ፌዴሬሽን ምክር ቤት ላይ ውሳኔዎች በኢትዮጵያ ደረጃ የሚወሰኑት በቀላሉ ይወሰናል ተብሎ አይታሰብም። ምክንያቱም የደቡብ ክልል ሰፋ ያለ ጠንከር ያለ ድምፅ ነበረው። አሁን ሲበታትኑ ግን እያነሱ እያነሱ ይሄዳሉ ማለት ነው። ስለዚህ ጉዳዮችን በቀላሉ ቫንጋርድ የሆነ ትልቅ ውክልና ያለው አንድ ብሔረሰብ ለምሳሌ በቀላሉ በቀላሉ ሊቀይረው ይችላል። ይሄ አንዱ በፖለቲካ ውስጥ ሊያመጣ የሚችለው አንዱ ኪሳራ ይሄ ነው ያስባለ፣ ደቡብ እንደ ክልል ራሱን ሲፈረካክስ ሊያጣ የሚችለው አንደኛው የድምፅ ጉዳይ ነው ያስባሉ። እንግዲህ ከዛ ባሻገር ከዛ ቀጥሎ ግን በዋናነት አብዛኞቹ የሚመደቡት በጀቶች ክልሎቹ አዳዲስ ሲዋቀሩ አብዛኛው ለልማት የሚመደቡ በጀት ወደ ቢሮ ማደራጀት ይሄዳል ወደ ዞን ማደራጀት ይሄዳል እና የኢኮኖሚ ፍትሐዊነት ችግር አለብኝ፣ ዲሞክራሲ አጥቻለሁ፣ ሰብአዊ መብት ተጥሷል የሚለው ህዝብ ለቀጣዮች አራት አምስት ስድስት ዓመታት እነዚህ ሙሉ በሙሉ ተትተውበት ወደ አደረጃጀት ወደ ቢሮ እቃ ማሟላት ወደ እንደዚህ እንደዚህ አይነት ነገር የሜነበው በእርግጠኝነት ሊሆን ይችላል። ምንም ጥያቄ የለው። ሲዳማ ላይ፣ ደቡብ ምዕራብ ላይ ይሄን። በደቡብ ክልል የተስተዋለው የክልሉ መሰነጣጠቅ በሌሎችም ክልሎች እንዳይከሰት የሚያግድ ምንም ምክንያት የለም የሚለው እነዚህ ምሁራን በብሔራዊ ደረጃ ሁነኛ መፍትሄ ማስቀመጥ እንደሚገባ ይመክራሉ። ሕገ መንግስቱን ማሻሻል ደግሞ የመጨረሻው መፍትሄ ነው የሚላሉ። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም። የተከበራችሁ አድማጮች ለዛሬ ቅዳሜ ምሽት የያዝናቸው ዝግጅቶች በዚሁ ተጠናቀዋል። የአየር ሰዓታችንም እንዲሁ በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁና ሳስተናግዳችሁ ያመሸሁት እንግዲህ ወሌ ነኝ። አብራችሁን ስላመሻችሁ እናመሰግናለን። ሰላም ብለን አደሩ።